ቮይስ ኦፍ አሜሪካ። የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ረዳት ፕሮፌሰር ፌዴሳ ታደሰ የኦሮሚያ ክልላዊ መንግስት አካዳሚውን እንዲያቋቁም ለአመታት ስንጠይቅ ብንቆይም እስካሁን ምላሽ አልተሰጠንም ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ዴሲሳ የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ቢሆንም ከመቋቋሙ በፊት ጥናትና ውይይት ማድረግ ያሻል ሲሉ ተናግረዋል። ቢሮቸው በአስር አመት ቀጣይ እቅድ ውስጥም ከያዛቸው ተግባሮች መካከል አንዱ መሆኑን ገልጸዋል። ናኮር መልካ ተጨማሪ ዘገባ አለው። ረዳት ፕሮፌሰር ፌደሳ ታደሰ የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ናቸው። የአፋን ኦሮሞ አካዳሚ መመስረት ሊሰጥ ይችላል ስለሚሉት ፋይዳ እንዲያብራርተዋል። ዋንሳ አፋን ሁን ግዱ ገለቶኩራ ከኖ ገነሙ ጎዳ የአፋን ኦሮሞ አካዳሚ ጥቅም አፋን ሮሞ ከአንድ ማዕከል እንዲመራ ያደርጋል። በተለያዩ ቦታዎች ተዘበራርቆ የሚገኘውን ጥናትና ምርምር ወደ ማዕከሉ በማምጣት ተግባራዊ ለማድረግ መንገድ ይጠርጋል። ሁለተኛው ፋይዳው ደግሞ አፋን ሮሞ በትምህርት ዘርፍ አድጎ እስከ ሶስተኛ ዲግሪ ማለትም እስከ ዶክተሬት እየተሰጠ ቢሆንም በጽሑፍና አርቶቱ በኩል ግን ትልቅ ችግር አለው። የሳይንስና ቴክኖሎጂ ቋንቋ በመሆንም ረገድ ይቀረዋል። አፋን ሮሞ የራሱ ድረገጽ እንዲኖረውም አካዳሚው ጠቀሜታ አለው። አፋን ኦሮሞ በፖለቲካ ሳይሆን በቋንቋው ሳይንስ እንዲመራ ለማድረግም የአካዳሚው መቋቋም አስፈላጊ ነው። ብለዋል። እርሳቸውና ሌሎችም የአፋኖርሞ ምሁራን እንዲሁ የቋንቋውን እድገት የሚሹ የማህበረሰብ ክፍሎች የአፋኖርሞ አካዳሚ እንዲመሰረት ለአመታት ለኦሮሚያ ክልል መንግስት ጥያቄ ሲያቀርቡ እንደቆዩ ገልጸዋል። ይህ የአፋኖርሞ አካዳሚ እንዲቋቋም እየጠየቅ ነው ያለነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል። እነሱም ለዚህ ጉዳይ ትኩረት ሰጥተውት እየሰሩበት እንደሆነ መረጃ አለኝ። እስካሁን የተመለሰልን ይህ ነው የሚባል ምላሽ ባይኖርም ይህንን የሚሰማ ማንኛውም የመንግስት አካል ስለ አስፈላጊነቱ እንዲያምንበትና ጥሩ ግብረ መልስ ሊሰጠው እንደሚችልም እገምታለሁ ብለዋል። ያደጉ ሀገራት ቋንቋቸውን በአካዳሚ ነው ያሳደጉት ያሉት ረዳት ፕሮፌሰር ፌደሳ አካዳሚው የጥናትና ምርምር የአርተውት እንዲሁም ቋንቋውን እንዲያድግ ትእዛዝ የሚሰጡ ክፍሎች ስለሚኖሩት በእቅድና ህግም የሚመራ በመሆኑ ለአፋኑ ሩሞ ቋንቋ እድገት ጉልድርሻ ይኖረዋል ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የአፋን ኦሮሞ አካዳሚ መመስረት ለቋንቋ እድገት አስፈላጊ ነው ብለዋል። ነገር ግን ከመመስረቱ በፊት ጥናትና ውይይት ያስፈልገዋል ሲሉ እንዲያብራርተዋል ቶራ በዩኒቨርስቲዎችና ሌሎችም ተቋማት የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ነው ስለተባለ ብቻ ሳይሆን ቋንቋውን ለማሳደግ የሚያስችል አንድ ተቋም ያስፈልጋል። ስያሜው ኢንስቲትዩት፣ አካዳሚ ወይም ቢሮ ወይም ሌላ ሊሆን ይችላል። ሆኖም ጥናቱን ያካሄዱ ዩኒቨርሲቲዎች እንዲቋቋም ምክረ ሀሳብ ከማቅረብ፣ ክፍተትን ከማሳየት የዘለለ የማቋቋም ስልጣን የላቸውም። ይህንን ማድረግ የሚችለው የመንግስት አካል ነው። ይህም በጥናትና ምርምር የሚመለስ ይሆናል። ለምሳሌ በባህልና ቱሪዝም ቢሮ ውስጥ የተቋቋመ ህብረት ስላለ ለወደፊቱ ውይይትና ጥናት ተደርጎበት ምላሽ የሚሰጥበት ይሆናል ብለዋል። አቶ ከበደ የባህልና ቱሪዝም ቢሮ አካዳሚ ወይም የአፋን ኦሮሞ ጥናትና ምርምር ማዕከሉ እንዲቋቋም በአስር ዓመት እቅዱ ውስጥ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ብለዋል። የጊዜውን እርዝማኔ በተመለከተም ተከታዩም ብለዋል። የአስር ዓመት እቅድ ነው ስንል በአስር ዓመት ውስጥ የሚከናወን ሆኖ የዛሬ ሁለት ዓመትም የዛሬ አምስት ዓመትም አካዳሚው ሊቋቋም ይችላል። በአስር ዓመት እቅዳችን ውስጥ አካትናል ማለቴ ነው እንጂ የዛሬ አስር ዓመት ሁለት ሺ ሀያ ሁለት ዓመተ ምህረት ላይ ተግባራዊ ይደረጋል ማለት አይደለም ብለዋል። አካዳሚው የሰው ኃይል፣ ተግባራትና በጀት ሌሎችን መሰረታዊ ነገሮች ስላሉት የህግ ማዕቀፍ ያስፈልገዋል ያሉት ኃላፊው እቅዱም ተዘጋጅቶ በኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ እንዲቀርብ መደረጉን ገልጸዋል። ለአሜሪካ ድምፅ ናኮር ምልካ